የሶማሌ ብሔራዊ ክልላዊ መንግስት ሐምሌ 28 ቀን 2010 ዓ ም በሶማሌ ክልል የተለያዩ ከተሞች ጥቃት የተፈጸመባቸውን የክልሉን ልዩ ልዩ ብሔረሰብ ነዋሪዎች ለማቋቋም 100 ሚሊዮን ብር መመደቡን አስታውቋል። የክልሉ የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ መሀመድ ፋታ ለአሜሪካ ድምጽ በተለይ እንዳስታወቁት ሄጎ በተባለ የወጣቶች አደረጃጀት አማካይነት ከአራት ሺ በላይ ግለሰቦች ልዩ ልዩ ጥቃቶች ተፈጽመባቸዋል። አሁን የሚደረገው ድጋፍም የፈረሱ ቤቶችን ለመጠገንና የወደሙ ንግዶችን መልሶ ለማቋቋም ይውላል ብለዋል። ሐምሌ 28 ጥቃት የተፈጸመባቸውን ለመደገፍ በበጎ ፈቃደኞች የተቋቋመው ማህበር በክልሉ እርምጃ ደስተኛ መሆኑን አስታውቋል። አዲስ ቸኮል አዲስ ቸኮል ዝርዝሩን ይዟል። የሶማሌ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሀመድ ፋታ በተለይ ለቪኦኤ እንዳስታወቁት ሐምሌ ሀያ ስምንት ቀን የቀድሞ የሶማሌ ክልል አስተዳደር ባደራጃቸው ሄጎዎች ጥቃት የደረሰባቸውን የክልሉ ሶማሌ ያልሆኑ ነዋሪዎች መልሶ ለማቋቋም መቶ ሚሊዮን ብር መድቧል ብለዋል። በሐምሌ 28 ምክንያት ዋና ዋና ከተሞች ተከስቶ የነበረው ችግር የተጎዱት ወገኖች እንደገና በቤታቸው ተጠግኖ ከተሞቹ እንዲኖሩ አድርገናል። ሁሉም ቦታ እንዲመለሱ ነው ያደረግ ናቸው ከሶማሊያ ብሄር ውጭ የነበሩ ሰዎች ናቸው። መጀመሪያው ወደ በየ ቦታቸው እንዲመለስ ለትራንስፖርት ለምን መሆን ከፍለናል። አሁን በዚህ ሳምንት ውስጥ ደግሞ የምናከፋፍላቸው የቤት ገና እና የቢዝነስ ለመቋቋም የሚያስችላቸው ትንሽ በጀት ስለመደበን ያሁን በዚህ ሳምንት ውስጥ ነው በአደጋ መከላከል በኩል የሚከፈላል። ምን ያህል መደበራችሁላቸው? ለዚህ በመቶ ሚሊዮን አራት ሺህ አንድ መቶ አካባቢ ናቸው እና በዚህ ሳምንት ነው የሚከፋፈለው። በአቶ ሙስጠፋ መሀመድ ዑመር የሚመራው የሶማሌ ክልል አዲስ አስተዳደር ስልጣን ከያዘ በኋላ ሶማሌ ያልሆኑ የክልሉ ነዋሪዎች ለመደገፍ ልዩ ልዩ ስራዎች ሲሰሩ እንደነበር የፕሬዚዳንቱ አማካሪ ዶክተር ታጁድን ለቪዮ አስታውቀው ነበር። ይሁንና ድጋፉ መሰረታዊ ፍላጎቶችን ከማቅረብ ብዙም የዘለል አልነበረም። በሐምሌ 28ቱ ጥቃት ከደረሰው ሞት አካል ጉዳትና አስገድዶ መድፈር ባሻገር ሶማሌ ባልሆኑ የክልሉ ነዋሪዎች ሪፖርት የተደረገው የንብረት ውድመት መጠን ከ600 ሚሊዮን ብር በላይ ነው። መንግስት ባካሄደው ጥናት ደግሞ 430 ሚሊዮን ብር የሚገመት ንብረት መውደሙን የፌዴራል አቃቤ ሕግ አስታውቆ ነበር። በሐምሌ 28ቱ ጥቃት ጉዳት የደረሰባቸው ነዋሪዎችን ለማቋቋም የተመሰረተው ለሶማሌ ክልል ተጎጂዎች የእርዳታ አስተባባሪ ኮሚቴ አባል የሆኑት የጂጂጋ ዩኒቨርሲቲ መምህሩ አቶ ዘላለም የኔነህ የሶማሌ ክልል መንግስት በወሰደው እርምጃ መደሰታቸውን አስታውቀዋል። ደስ የሚል ዜና ነው። በእውነቱ ያው እኛ እዛ ተሰባስበን በደረሰው አደጋ በደረሰው ጥፋት ከማዘንም አልፈን የተጎዱትን ለመርዳት እየተንቀሳቀስን ነበረ። ዩኒቨርሲቲ ተማሪዎች ደርሰናል፣ አቅመደካሞች ደርሰናል። ሌሎችም መረዳት አለባቸው የምንላቸውን ክራይቴሪያ በማውጣት ያንን ክራይቴሪያ የሚያሟሉትን ስንበዛ ቆይተናል። የእኛ ተደራሽነት በጣም ውስን ነው። ነገር ግን አሁን ይሄንን ስንሰማ ይሄ በጣም ትልቅ ደስ የሚል ዜና ነው። ሌላው ደግሞ አሁን ላይ በሀገራችን ያለው ነባራዊ ሁኔታ ምንድን ነው? ብዙ ቦታዎች ላይ መፈናቀሎች አሉ። ብዙ ቦታዎች ላይ በጣም በቃ በቅርብ ታሪካችን በተለይ ያላየነው ያልሰማነው መጥፎ መጥፎ ድርጊቶች እንሰማለን። እና ይሄ ነገር እንዴት ሊቀረፍ ይችላል፣ እንዴት ነው ሊቀለበስ የሚችለው የሚለውን ነገር በምናይበት ጊዜ መንግስት፣ በተለይ አካባቢው ላይ ያለው የመንግስት መዋቅር በቁርጠኝነት ከመከላከል አልፎ የጠፋን ነገር ደግሞ እንዴት መመለስ እንደሚቻል ከህብረተሰቡ ጋር በመመካከል እንደዚህ አይነት ፈርቀዳጅ የሆነ ሶማሌ ክልል ያሳየውን አይነት በጎ ተግባር ቢያደርጉ ትልቅ ለውጥ ይመጣል፣ በሀገር ደረጃ ትልቅ ለውጥ ይመጣል ብዬ ነው ማስበው። ሀምሌ ሀያ ስምንት ቀን ሁለት ሺ አስር አመተ ምህረት በሶማሌ ክልል የቀድሞው ፕሬዚዳንት አብዲ መሀመድ ኡመር ወይም አብዲ ሌ ከስልጣን እንዲወርድ መጠየቁን ተከትሎ በክልሉ የተደራጁ ሄጎ የተባሉ ስብስቦች በርካቶችን መግደላቸው፣ በቁም አቃጠላቸው አብያተ ክርስቲያናትን ማውደማቸው፣ በርካታ ንብረቶችን መዘረፋቸውና ማውደማቸው እንዲሁም በሴቶች ላይ ግዳቸው ሲ መፈጸማቸውን በመጥቀስ ይህንኑ አስተባብረዋል ባላቸው ላይ የፌዴራል አቃቤ ሕግ ክስ በመሰረቱ ይታወሳል። ለአሜሪካ ድምጽ ራዲዮ አዲስ ቸኮለኝ ድሬዳዋ